የኦሮምኛዪቱን ድምፃዊት ሴና ሶሎሞንን ጨምሮ ሰባት አርቲስቶች በማረሚያ ቤት ያለውን አያያዛቸውን አማረዋል። ከዚህ ማረሚያ ቤት በሕይወት የምንወጣ አይመስለንም ብለዋል ለዳኞች። አራተኛው ተከሳሽ ኢፋ ገመቹ አቤቱታውን ለዳኛ ሲያቀርብ፣ የእርስዎ ልጅ ዳኛውን ማለቱ ነው፣ ነገ መብቱን ከጠየቀ መታሰሩ አይቀርም። ስለዚህ ስለ እርስዎም ልጅ ብዬ ነው የምናገረው። የምንጠቀመው ውሃ ምን አይነት ነው? የጉድጓድ ውሃ ነው። አሸዋ ነው ያለው፣ ትል ነው ያለው፣ ሙቅ ነው። በዚያ ላይ እዚህ የምታዩት ጠቅላላ ኩላሊት በሽተኛ ነው ሲል በምሬት መናገሩ ተገልጿል። ሲሆን ጠበቃውን አቶ ወንድሙ ኢብሳን አነጋግራ ተከታዩን ዘገባ አጠናቅራለች። ተከሳሾቹን ወክለው በከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ከቀረቡት ጠበቆች አንዱ አቶ ወንድሙ ኢብሳ ለአሜሪካ ድምፅ እንደተናገሩት ሰባቱም ተከሳሾች ድምፃዊ፣ ጸሐፊ፣ ዳይሬክተር በአጠቃላይ በኪነ ጥበብ ስራ ላይ የተሰማሩ artiști, toci n-așteabă የሚታወቀው ህብረተሰብ ስሜት መግለጽ ነው ሐዘኑንም ደስታውንም መከራውንም ችግሩንም አጠቃላይ ያለውን ስሜት መግለጽ ነው እና በዚህ ሂደት ላይ የህብረሰቡ ቆዩ ነበሩ እንጂ እንደ አክቲቪስቶችም ወይ ደግሞ እንደ ፖለቲሻንም የሚንቀሳቀሱ አልነበሩም። በነገሩም ዞሮ ዞሮ በሽብር ተከሰሱ። ሽብር ወንጀል አንቀጽ ስድስት ሃምሳ ሁለት ዘር ሁለት ሺህ አንድ ና በአንቀጽ አያት ሰባት ነው የተከሰሱ ለትላንት የተቀጠሩትም በጠበቆቻቸው የቀረበው መቃወሚያ ላይ ብይን ለመስጠት ነበር። ይህን በተመለከተ ፍርድ ቤት ያለውን አቶ ወንድሙ ያብራራሉ። ቶላ ማርያም የሚባል ጠበቃና እኔንም በየግል ነበር ቤተሰብ በተበታተነ ያነጋገረን እኔም የራሴን ለሰባቱ መቃወሚያ አቀረብኩ። አቶ ቶላ ማርያም ሰባቱ ያቀረበ ሁለቱንም መቃወሚያዎች አምና ሁለት ሺ ዘጠኝ መጨረሻ ላ ለፍርድ ቤቱ አቀረብን። ፍርድ ቤቱም ትክክል ናቸው ብሎ ተቀበለ። ትላንትና ስንገናኝ ችሎቱም ያውኖ እኛ ያውኖ መቃወሚያ ሚያውኖ ሁለታችን የተለያየ መቃወሚያ ስላቀረባቸው በማንኛው ላይ ይህን ይሰጣለን ብለን ተቸግረን ምንም ነገር ያላለን ድማ ከሁለታችሁ የማንን ነው የምንቀበለው የምል ፍርድ ቤቱ አስገራሚ ጥያቄ ጠይቀን ግ በእለቱ እኳ ተቀብላችሁናል፣ አንድ ላይ አርጋቸን በምትሉ እኛ እንጋላል። በእለቱ ችሎቱ ከተቀበሉን በኋላ እንደዚህ ማድረጉ የህግ ድጋፍ የለውም እና ብይኑ ሊሰጠን ይገባላል፣ ና ለመከራከር መኮልን ፍርድ ቤቱ ሊሳሳት ይችላል፣ ደግሞ ፍርድ ቤቱ መቼውም ባወቅበት ሰዓት ማድረግ ስለሚችል አሁን በአጭር ቀጠሮ ስለምናደረግ ከሁለት አንዳችሁ የማንን እናንሳ ወይም ደግሞ እንደገና ቀናጫችሁ ታቀርባላችሁ የሚል ጥያቄ ሲቀርብ፣ ጉዳዩ በጣም ገረመኝና ይ የሁለቱም መቃወሚያዎች ይዘጣቸው አንድ አይነት ነው የለኝተውና በቶለማርያም ሊሰጠን ግን ከዚህ ሳምንት ማለፍ የለበትም የሚል ጠቅጣለ ክርክር ያቀረብን ቶለማርያም ይህንኑ አነሰ፣ ልጆችም ይህንኑ አነሱ እና ለሀሙስ ተቀጥረ ማለት ነው ለነገ። በመጨረሻም ተከሳሾቹ በማረሚያ ቤቱ ያለውን አያያዝ በተመለከተ ለፍርድ ቤቱ አቤት ብለዋል ብለዋል አቶ ወንድሙ። በቅሊንጦ ማረሚያ ቤት ውስጥ ያለ ነው፣ እንደ እስረኛ አይደለም የምንታየው። የምንጠጣ ውሃ በጣም ቆሻሻና የጉድጓድ ውሃ ነው አሉበት መኝታች ለምሳሌ ሰባተኛው ልጅ ኢልያስ የሚባለው ልጅ ህመም አለበት። ይሄ ልጅ አይነት ነገር ሁምብን የሚያስቆጣ ነገር አለበት። አንድ ጠባብ ፍራሽ ላይ ለሁለት የምንተኛው ጉናችን ማገላበጥ አይችልም እና አጠቃላይ ለሰው ልጆች ጋቸው መሰረታዊ ነገሮች፣ ህገ መንግስታዊ እና ሰብዓዊ መብቶች የሚያስከብሩ ነገሮች ሙሉ በሙሉ መመስገናል። ይሄን ነገር ደግሞ አቤቱታ ለማቅረብ ስንፈልግ ማረሚያ ቤቱ ወታደሮች አይፈቅዱልንም። አሁንም ተሰብስበው ይደርስብናል። አሁንም ይሄንም በመናገራችን የምከተልን ጥራት እናውቃለን። እስር ቤት መታሰራችን የምትጠበቀው ሆኖ ነገር ግን የእስረኛ አያያዝ እየተደረገልን አይደለም። ግን የሰብአዊ መብትና ዴሞክራሲያዊ መብቶች እንዲ ህገ መንግስታዊ መብቶቻችን ተጥሶዋል። አራተኛው ተከሳሽ በበኩሉ ዳኛውንም ጭምር እርስንም ይመለከታል ሲል አቤቱታ አቅርበዋል ብለዋል። ስለዚህ አጠቃላይ ማረሚያ ቤት እስረኛ አያያዝ በፍጹም በከሰባዊ አያያዝና ከሰባዊ መብት ውጪ ነው። እንደ ጠላት የምንታየው እንደ ዜጎች አይደለም የምንታየው። የእርሶ ልጅ የእርሶ ዘመድን እዚህ ቦታ ተከሶ ነገ ሊገባ ይችላል። ማንኛውም ኢትዮጵያዊ ተከሶ ሊገባ ይችላል። የኛም ትላንትና ሰላማዊ ዜጎች ነበሩ። ተጠርጠፈን እዚህ የግባ ነው እ የራሱ ብቻ አይደለም እንናገረው ነው ያለው ልጁ ነው እና አንድ መጽሐፍ ደርሷል። ለራሴ ብቻ አይደለም አጠቃላይ ሊሀገርታ ኢትዮጵያ ውስጥ ያሉ ማረሚያ ቤቶች ቂሊንጦ ጨምሮ አያያዝ አያያዛቸው እጅግ በጣም ሆን ተብሎ እስረኞቹን ለማሰቃየት እስረኞቹ ፍርደኛ ሳይሆኑ ለመቅጣት የሚደረግ ነው። ውሃው ትላት ላለው ነው። ውሃው ችግር አለበት፣ መኝታ ችግር አለበት፣ ምግቡ ችግር አለበት። እርስዎም ሰው ነዎት፣ እኛም ሰው ነን፣ የሰው ልጆች ነን። እገና እንደምታሰር አይታወቅም። ና እባክዎ ስ ልጆችን በማሰብ ከሰው ልጅ እዚህ ቦታ ብለን ምን እንደምደርስበት በማሰብ እድ ማንነ ልጠይቅ ስለምችል እና ይሄ ሰብአዊ ማ እንዲ በአግባቡ እንዲያዝልን የሚል አቤቱታ ነው። ጠንከር ያለ ነው ያቀረበውና በጣም ሰፊ እድል ሰጡትም አቶ ወንድሙ ኢብሳ ደንበኞች ቸው አቤቱታቸውን ካቀረቡ በኋላ እርሳቸውም ጨምረው ለፍርድ ቤቱ ማስረዳታቸውን ተናግረዋል። በየቀኑ ችሎት የሚቀርቡ ተከሳሾች በማረሚያ ቤቶች ውስጥ የሰብአዊ መብት ጥሰት እንደሚፈጸመባቸው እየገለጹ በመሆኑ ፍርድ ቤቱ ጠንከር ያለ እርምጃ እንዲወስድ ጠይቀዋል። ፍርድ ቤቱ በበኩሉ አቤቱታው በጽሁፍ ይቅረብልኝ ሲል አዟል። ይህንንም በጽሁፍ እናቀርባለን ብለዋል። አቶ ወንድሙ ይብሳ። ለአሜሪካ ድምጽ፣ ጽዮን ግርማ፣ ዋሽንግተን ዲሲ